የአዲስ አበባና የፍንፍኔ ዙሪያ የተቀናጀ ማስተር ፕላን ተግባራዊ ይደረጋል በባሉን ተከትሎ በኦሮሚያ ከተሞች ከህዳር ወር አጋማሽ ጀምሮ ሲካሄድ የነበረው ተቃውሞ ዛሬም በአንዳንድ አካባቢዎች ቀጥሏል። ተቃውሞው የታሰሩ እንዲፈቱ፣ ለተገደሉት ሰዎች ቤተሰቦች ካሳ እንዲከፈል የሚል መፈክርም ጨምሯል። ተቃዋሚዎቹ እቅዱ ገበሬዎችን አፈናቅሎ መሬት አልባ አድርጓል፣ የኦሮሞን ባህልና ቋንቋ ያጠፋል ይላሉ። የገዢ ፓርቲ ባለሥልጣናት የተቀናጀው ማስተር ፕላን ሥራ ላይ መዋሉን አስተባብለዋል። ባለፈው ታህሳስ አራት ሮይተርስን እንደዘገበው ግን ባለሥልጣኖች በአዲስ አበባ ዙሪያ ያሉ የእርሻ መሬቶችን እንደ አዲስ ዞን ማቀናጀት መዋለንዋይ አፍሳሾችን ይማርካል ማለታቸውን ጠቅሷል። ዛሬና ትላንት በአንዳንድ ከተሞች ስለተካሄዱ ተቃውሞዎች፣ ከመንግሥት ጸጥታ አስከባሪዎች ስለተወሰዱት እርምጃዎች የአሜሪካ ድምፅ ራዲዮ የአፋን ኦሮሞ ቋንቋ ባልደረቦች ያጠናቀሩትን ትዝታ በላቸው ታቀርበዋለች። በምዕራብ ሐረርጌ በአዳ ቡልቱም ወረዳ በዴሳ ከተማ ዛሬ ከቀኑ ስድስት ሰዓት ላይ ህብረተሰቡ ባርነት በቃን የሚል መፈክር አንግቦ ለተቃውሞ እንደወጣ አንድ የሰልፉ ተካፋይ ነኝ ያሉ ለአፋን ኦሮሞ ዝግጅት ክፍል ገልጸዋል። ስማቸው እንዳይጠቀስ ግን ጠይቀዋል። በቀለ ገርባና በቀለ ነጋ ይፈቱ፣ የታሰሩ ተማሪዎች ሁሉ ይፈቱ፣ ማስተር ፕላኑ ይሰረዝ የሚል በራሪ ወረቀቶች ይዘው ነው የወጡት። መንገድ ላይ የከተማዋ ካቢኔ አባል መሐመድ ሰይድ መጥቶ ወረቀቶችን ከእጃቸው ነጥቆ ሲበትን ሰልፈኞቹ ደበደቡት። ፌዴራል ፖሊሶችና አድማ በታኝ ኃይሎች አሁን ያገኙትን ሁሉ እያዋከቡና እያሰሩ ነው። አጋዚዎችም ገብተዋል። የበዴሳ ከተማ ካቢኔ አባል አቶ መሐመድ ሰይድ የበኩላቸውን እንዲገልጹልን ስልክ ደውለንናቸው ስልካቸውን አያነሱም። በምዕራብ ሀረርጌ ሂርና ከተማ ለአንድ ሳምንት ያክል ሲካሄድ የሰነበተው ተቃውሞ የመከላከያ ሰራዊት አባላትና አድማ በታኝ በወሰዱት እርምጃ ወደ ለየለት ጦርነት ተቀይሯል ይላሉ ስማቸው እንዳይጠቀስ የጠየቁ የኦሮምኛ ክፍል ቋንቋ ባልደረቦችን ያነጋገሩ የከተማው ነዋሪ፣ ሰላማዊ ሰልፍ ነበር የተጀመረው። መከላከያ ሰራዊት አምጥተው በሰላም የጀመርነውን ትግላችንን ወደ ጦርነት ቀየሩት። በጥይትና በእንባ አስመጪ ጋዝ እየደበደቡን ነው። አጋዚ ሁሉ አምጥተው ወድ ሴት ሳይለዩ በሂርና ከተማ በር እየሰበሩ በመግባት እያሰሩና እየገረፉ ናቸው። በዛሬው የጸጥታ ኃይሎች ጥቃት ቁጥራቸው በውል የማይታወቅ ሰዎች ቆስለዋል ብለዋል የሰልፉ ተካፋይ ከአሁን በፊት በጽኑ የቆሰሉ ሶስት ሰዎች ጭሮ ሆስፒታል እንደሚገኙ አስታውሰዋል። የሂርና ከተማ ከንቲባ አቶ ከድር አብዱ በበኩላቸው ከተማዋ ሰላም ናት ይላሉ። አይ ነሞኒ ደማጅረን እንጂ ሶባ አንገማ ነምኒ ደማጅሮ እንጂ አይ እየታሰሩ ያሉ ሰዎች የሉም። ውሸት ሊሆን ይችላል። እስካሁን የታሰረ ሰው የለም። ከተማችን እስካሁን ሰላም ናት። ይህ ሁሉ ውሸት ነው። ትላንት የምዕራብ ሐረርጌ የአሰቦት ከተማ ተማሪዎች የከተማዋ ባንክ ፊት ለፊት ቆመው የአዲስ አበባና የፍንፍኔ ዙሪያ የተቀናጀ ማስተር ፕላን ተቃውሞ ማሰማታቸውን የቪኦኤ የአፋን ኦሮሞ ክፍል ባልደረቦች ሰልፉን የተካፈሉትን በማነጋገር ዘግበዋል። የከተማዋ ፖሊሶችና ባለስልጣናት ተኩስ በማሰማት ሰልፉን መበተናቸውም ታውቋል። የቆሰለ ሰው ግን አልነበረም። የአፋን ኦሮሞ ክፍልን ያነጋገረ አንዱ ተማሪ በአሰቦት ከሰዓት በኋላ ከስድስት እስከ ዘጠኝ ሰዓት ሁለተኛ ዙር የተቃውሞ ሰልፍ እንደነበር በዚህኛውም ተቃውሞ የከተማዋ ነዋሪዎች ነጋዴዎች ለገበያ የወጡ አርሶ አደሮች መቀላቀላቸውን ገልጿል ከዚያ በኋላ ሶስት መኪና ሙሉ የመከላከያ አባላት ወደ ከተማዋ መጡና ተኩስ ከፈቱብን ተኩሱን በመጋፈጥ ተማሪዎቹና ህዝቡ ድንጋይ በመወርወር እንደተከላከሉ በተወረወሩ ድንጋዮችም የተጎዱ የመከላከያ አባላት እንዳሉ ጠቁሟል። ከዚያ በኋላ ተማሪዎችን ከቤት ቤታቸው ሰብረው ገብተው እየለቀሙ ናቸው ብለዋል። ትላንት በዚሁ በምዕራብ ሐረርጌ ጡሲ በሚባል ከተማና የዳሮ ገጠር ነዋሪዎች የተቃውሞ ሰልፍ ማካሄዳቸውን ስሙ እንዳይጠቀስ የጠየቀ የከተማው ነዋሪ ገልጿል። በቀሌ ገርባስ ሂዳፍኑአልክ ሰመኒ ኒ ኔ ኦሮሞን አባብያ ኒ ደላ ፊ ዲራምባኒ ደ በረቶተ ሞ ጅራቶተ መጋላት ከንሪ አቶ በቀለ ገርባና የታሰሩት ሁሉ ይፈቱልን ያሉ ሴት ወንድ ሳይል ነው ሁሉም ለተቃውሞ የወጣው። ተማሪዎች ግን አልተካፈሉበትም። አርሶ አደሮች የአገር ሽማግሌዎች ናቸው። ልጆቻችንን አትሰሩብን በማለት ለተቃውሞ የወጡት በጡትሲ የተቃውሞ ሰልፉ በሰላም እንደተጠናቀቀ ፖሊሶች ብዙዎችን ቁጥጥር ስር እንዳዋሉ ተገልጿል። የምዕራብ ሀረርጌ አስተዳዳሪ አቶ አልይ ዑመር፣ የአሰቦት ከተማ ከንቲባ አቶ ተውፊቅ አልይና የከተማዋ ሰላምና መረጋጋት ኃላፊ አቶ አደም ሲራጅን ለማነጋገር የተደረገው ሙከራ አልተሳካም። የኢትዮጵያ ማስታወቂያ ሚኒስትር አቶ ጌታቸው ረዳ ተቋሚዎቹ የታጠቁና የመንግስት ባለስልጣናትን መሳሪያ ያልያዙ የጸጥታ ኃይሎችና ገበሬዎችን፣ ህዝብን የሚያሸብሩ ናቸው ማለታቸውን ሮይተርስ ባለፉት አሳስ አራት ጠቅሶ ዘግቧል። የምትሰሙት ደግሞ በጀርመን ሙኒክ ከተማ የሚኖሩ የኦሮሞ ተወላጆች በዛሬ ዕለት ያካሄዱትን ሰልፍ ነው። በኦሮሚያ ክልል እየተካሄደ ባለው የተቃውሞ እንቅስቃሴ ምክንያት የታሰሩ ወገኖች ይፈቱ፣ ገበሬውን ከመሬቱ ማፈናቀል ይቁም፣ የመሬት ባለቤትነት መብታቸው ይረጋገጥ፣ በተጨማሪም በኦሮሞ ህዝብ ላይ በግፍ የሚካሄደው ግድያን እናወግዛለን የሚሉ መፈክሮችን አንግበው ነበር። እነዚህን ጥያቄዎች ያካተቱ ማመልከቻዎችም በተለያዩ ደረጃ ላሉ የጀርመን መንግስት ባለስልጣናት ቢሮዎች ማስገባታቸውን ገልጸውልናል ኦቦ በቀሌ